የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ¶¶ በአማራ ክልል ሰሜን ሸዋ ና ኦሮሞ ብሔረሰብ አስተዳደር ዞኖች አጎራባች አካባቢዎች ሰሞኑን በተቀሰቀሰው ግጭት ሳቢያ የተፈናቀሉ ነዋሪዎች እየተመለሱ መሆናቸው ተገለጠ። ይሁን እንጂ ሸኔ ሲሉ የጦሯቸው ታጣቂዎች ሰሜን ሸዋ ዞን ውስጥ እየተንቀሳቀሱ መሆኑን ጠቅሰው የደህንነት ስጋት እንዳለባቸው አንዳንድ ነዋሪዎች አመልክተዋል። በዕለቱ አቢይ ርዕስ ዝርዝሩን ይዘናል። ረቡዕ ሐምሌ 6 2014 ዓ ም ጤና ስጥልኝ እንደምናመሻችሁ፣ ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪው ኤልያስ አስማረ፣ የስርጭት መሐንዲሱ ፓትሪክ ዲያ ነው። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብርናችሁ እንዘልቃለን። የሰዓቱን ያለም ዜና አሁን ከደረጀ ደስታ ሰላም፣ ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ከህወሓት ጋር ሊደረግ ለሚችል ድርድር የተቋቋመው የሰላም አማራጭ አብይ ኮሚቴ ዛሬ የመጀመሪያ ስብሰባውን ማካሄዱን የኢትዮጵያ መንግስት አስታውቀዋል። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪና የኮሚቴው አባል አምባሳደር ሬድዋን ሁሴን በማህበራዊ ትስስር ገጻቸው እንደጠቆሙት ኮሚቴው ስራ የጀመረው በንዑሳን ኮሚቴዎች በመደራጀትና ኃላፊነት በመከፋፈል ነው። በሰሜኑ የአገሪቱ ክፍል ያለው ግጭት በሰላማዊ መንገድ እንዲፈታ መወሰኑን ያስታወቀው የኢትዮጵያ መንግስት ለዚህ ዓላማ የተሰየመውን የተደራዳሪ ቡድን ይፋ ያደረገው ከሁለት ሳምንታት በፊት ነው። ለሰላም ዝግጁ መሆኑን የገለጸው ህወሓት በበኩሉ የልዑካን ቡድን የሚልከው ግን በኬንያ መንግስት ሰብሳቢነትና አስተናጋጅነት ለሚካሄድ ውይይት መሆኑን አመልክተዋል። በአፍሪካ ህብረትም ሆነ የአህጉራዊ ተቋም ልዩ መልእክተኛ በሆኑት የቀድሞው ናይጄሪያ ፕሬዚደንት ኦሊሴንጉ ኦባሳንጆ ላይ እምነት እንደ ሌለውም ጠቁሟል። የኢትዮጵያ መንግስት ግን የሰላም ውይይቱ በአፍሪካ ህብረት አመቻችነት መካሄድ እንዳለበት መወሰኑን በተደጋጋሚ አስታውቋል። የጠቅላይ ሚኒስትሩ ብሔራዊ የደህንነት አማካሪ አምባሳደር ሬድዋን ሁሴን ስለዛሬው የሰላም ኮሚቴ ስብሰባ ያሰፈሩት ጽሑፍም ይህንኑ አቋም አንጸባርቋል። ኮሚቴው በአፍሪካ ህብረት መሪነት ለሚካሄደው ንግግር የራሱን የአሰራርና ስነ ምግባር አካሄድ ተወያይቶ ወስኗል በማለት ነው የገለጹት። የሰላም አማራጭ አብይ ኮሚቴ ሲሉ የገለጹትንና በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራውን ቡድን የመጀመሪያው ስብሰባ ይዘትና ውጤት ግን በስፋት አላብራሩም። የአደጋ ስጋት አመራር ኮሚሽን ኮሚሽነር ምትኩ ካሳ በሙስና ተጠርጥረው በቁጥጥር ስር መዋላቸውን ፖሊስ አስታውቀዋል። አቶ ምትኩ ካሳ ኤልሻዳይ ከተሰኘው የበጎ አድራጎት ማህበር ባለቤት ጋር በመመሳጠር የሙስና ወንጀል ፈጽመዋል በሚል መጠርጠራቸውን የፌዴራል ፖሊስ የሕዝብ ግንኙነት ኃላፊ አቶ ጄላን አብዲ ለቪኦኤ ገልጸዋል። የኤልሻዳይ በጎ አድራጎት ማህበር ኃላፊዎች በፖሊስ እየተፈለጉ መሆኑንም አቶ ጄላን ተናግረዋል። ኬኔዲ አባተ ዝርዝራለው። አቶ ምትኩ ካሳ በቁጥጥር ስር የዋሉት ዛሬ ሐምሌ 6 2014 ዓ ም መሆኑን ነው የፌዴራል ፖሊስ ያመለከተው። ኮሚሽነሩ በቁጥጥር ስር የዋሉት ኤልሻዳይ ከተሰኘ የበጎ አድራጎት ማህበር ጋር በመመሳጠር የሙስና ወንጀል ፈጽመዋል በሚል ተጠርጥረው መሆኑን የፌዴራል ፖሊስ ኮሚሽን የኮሙኒኬሽን ዳይሬክተር አቶ ጄላን አብዴ ለአሜሪካ ድምጽ ተናግረዋል። የአደጋ ስጋትና ስራ አመራር ኃላፊ የነበሩት አቶ መትኩ ካሳ ሸዳይ ከሚባል ግብረሰናይ ድርጅት ጋር ይህ በጎ አድራጎት ማህበር ባለቤት ከሆኑት ጋር በመመሳጠር ነው። በተለያዩ ጊዜ ነው፣ በአንድ ጊዜ ሳይሆን በተለያዩ ጊዜ ለተረጂ የሚመጣውን እርዳታ ተረጂ በሌለበት ቦታ ላይ የእርዛ ተከሰቷል ለተረጂዎች በምል ለግል ጥቅማቸው በመሆን ነው የተከሰሱት፣ እና በዚህ ተጠርጥሮ ነው እንግዲህ ቁጥጥር ስር የዋሉት ጉዳዩ ከሙስና ጋር የተያዘ ጉዳይ ነው እና በዚህ ምክንያት እንግዲህ የታሰሩት። ፖሊስ አቶ ምትኩ ካሳ የተጠረጠሩበትን ጉዳይ ከሁለት ዓመታት በፊት ማጣራቱን የገለጹት አቶ ጄላን አብዴ እስካሁን በቁጥጥር ስር ሳይውሉ የቆዩበትን ምክንያትም አስረድተዋል። ፖሊስ አካባቢ ነው ጉዳዩን ያጣራው። እስከዛ ግን መንግስት ውሳኔም ስለሚያስፈልገው ፖሊስ አታርቶ ጨርሶ እሳቸው ሳይያዙ ነው የቆዩትን ውሃ። በዚህ ምክንያት ተጓቶ ነው አሁን ላይ የደረሰው። አሁን በዛ ውሳኔው ስለተሰጠ የተሰጠ እሳቸው በቁጥጥር ስር ነው አልችለዋል። ነገ ፍርድ ቤት ቀርበው ጉዳዩ ፍርድ ቤት ነገ ቀርብ ነው። ከአቶ ምትኩ ጋር በመመሳጠር ተፈናቃዮች በሌሉባቸው አካባቢዎች ተፈናቃዮች አሉ በማለት በተደጋጋሚ የእርዳታ እህልና አልባሳትን በመረከብ ለሽያጭ አውሏል የተባለው ኤልሻዳይ የተሰኘው ድርጅት ኃላፊዎችም በፖሊስ በመፈለግ ላይ እንደሚገኙ የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር አቶ ጄላን አብዲ ተናግረዋል። በዚህ ጉዳይ ላይ ኤልሻዳይ ከተባለው ድርጅት መረጃ ለማግኘት ያደረግነው ጥረት አልተሳካም። አገራቸውን ለበርካታ ዓመታት በተለያዩ ኃላፊነቶች ያገለገሉት አቶ ምትኩ ካሳ በሙስና ተጠርጥረው ዛሬ በቁጥጥር ስር እስከዋሉበት ጊዜ ድረስ ላለፉት ሰባት ዓመታት የኢትዮጵያ ብሔራዊ አደጋ ስጋት ሥራ አመራር ኮሚሽነር በመሆን ሰርተዋል። ኮሚሽነሩ እንደ ጎርጎሮሳውያኑ በ2019 የተባበሩት መንግሥታት ድርጅት ዋና ጸሐፊ የውስጥ ተፈናቃዮች ከፍተኛ ፓነል አማካሪ ሆነው ማገልገላቸውም ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኤርትራና ሶማሊያ የመከላከያ፣ የደህንነት፣ የዲፕሎማሲና የፖለቲካ ትብብር ስምምነት መፈራረማቸውን ትናንት ማክሰኞ ባወጡት መግለጫ አስታውቀዋል። የኤርትራው ፕሬዝደንት ኢሳያስ አፈወርቂና የሶማሊያው አቻቸው ሐሰን ሼህ መሐሙድ ስምምነቱን የተፈራረሙት ፕሬዝደንት መሐሙድ ኤርትራ ውስጥ ያደረጉትን የአራት ቀናት የሥራ ጉብኝት ትናንት ሲያጠናቅቁ ነው። ኤርትራ የሶማሊያ ወታደሮችን ወደ ሶስት ዓመታት ለሚጠጋ ጊዜ እያሰለጠነች እንደሆነ ይታወቃል። በኤርትራ እየሰለጠኑ ያሉት የሶማሊያ ወታደሮች ቁጥር 5167 መሆኑን ወታደሮቹን ለስልጠና የላኳቸው የቀድሞው ፕሬዚደንት መሐመድ አብዱላሂ ፎርማጆ መግለጻቸውን የቪኦኤው የሶማልኛ ክፍል ዘግበዋል። ስልጠናው ከሕዝብና ከመገናኛ ብዙሀን የተደበቀ መሆኑና ፕሮግራሙ በሶማሊያውያን የወታደሮቹ ወላጆችና ፖለቲከኞች በኩል ተቃውሞ የቀረበበት እንደነበር ተገልጸዋል። ወታደሮቹ ትግራይ ውስጥ በተካሄደው ጦርነት ውስጥ ተሳትፈዋል በሚል የተሰራጨው ያልተረጋገጠ ዘገባ ላይ የሶማሊያ መንግስት ብርቱ ማስተባበሪያ ተሰጥቶበታል። የቪኦኤ ሶማልኛ ዝግጅት ክፍል ወታደሮቹ በትግራይ ጦርነት ስለመሳተፋቸው ማረጋገጫ አለማግኘቱን አመልክተዋል። የስሪላንካውን የኢኮኖሚና የፖለቲካ ቀውስ ተከትሎ የተከሰተው ህዝባዊ አመፅ በተቆጡ ተቃዋሚዎችና የጸጥታ ኃይሎች መካከል ወደ ተፈጠረ የአመፅ ሁከትና ግጭት ተባብሶ በዛሬው ዕለትም መቀጠሉ ተመልክተዋል። ጠቅላይ ሚኒስትር ራኒል ዊክሬ ሜሲንግ አገር አቀፍ የአስቸኳይ ጊዜ አዋጅ ያወጁ ሲሆን ተቃዋሚዎቹ በአገሪቱ መዲና ኮሎምቦ የሚገኘው ጽህፈት ቤታቸውን በመውረር ጥሰው ለመግባት ሙከራ ማድረጋቸውና ሄሊኮፕተሮች በከተማው አናት ሲያንዣብቡ ብቡ መታየታቸው ተዘግበዋል። ሁከቱ የተፈጠረው ስልጣናቸውን ላለመልቀቅ ሲሟገቱ የቆዩት ፕሬዚደንት ጎታ ባያ ራጃብ ካና ባለቤታቸው ስልጣናቸውን መልቀቃቸውን ባስታወቁበት ዕለት አገር ለቀው መውጣታቸው ከተነገረ ሰዓታት በኋላ ነው። ራጃብ ካሳስና ባለቤታቸው በአየር ኃይል አውሮፕላን ወደ ማልዲቪስ መወሰዳቸውን የስሪላንካ አየር ኃይል አስታውቋል። የስሪላንካ ምክር ቤት አፈጉባኤ ፕሬዚደንቱ ስልጣናቸውን ለአገሪቱ ጠቅላይ ሚኒስትር ዊክሬሜሲንግ ማስረከባቸውን ተናግረዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ዌስት ባንክ የሳውዲ አረቢያን ጨምሮ በመካከለኛው ምስራቅ በሚያደርጉት ጉብኝት ዛሬ ረቡዕ እስራኤል ገብተዋል። ፕሬዝደንቱ በቆይታቸው እስራኤል ከክልሉ ጋር በጥልቅ እንድትተሳሰር፣ የባህረ ሰላጤው አገሮች ለተፈጠረው ዓለም አቀፍ የኃይል ቀውስ ተጨማሪ የነዳጅ ዘይት እንዲያመርቱ ይገፋፋሉ እንዲሁም ምንም እንኳ በዩክሬን ጦርነትና ከቻይና ጋር ያለው የስትራቴጂክ ፉክክር ቢኖርም ዩናይትድ ስቴትስ ለአካባቢው የምትሰጠውን የቅድሚያ ትኩረት እንደማትነፍግ ይገልጻሉ ተብሎ ይጠበቃል። በአንድ ወቅት ምንም አይነት ማህበራዊ እሴት የለውም ሲሉ ከገለጹት የሳውዲ አገዛዝ ጋር ያለውን ግንኙነት የሚያድሱበት ሆኖ መታሰቡ በአክቲቪስቶችና በፓርቲ አባሎቻቸው ሲተቹ ለቆዩት ባይደን ጉዞው የተወሳሰበ እንደሚሆንባቸው ተገምተዋል። የዩናይትድ ስቴትስ ብሔራዊ ደህንነት አማካሪ ጃክ ሱሊቫን ግባችን ከሳውዲ አረቢያ ጋር የነበረውን ግንኙነት ለማስተካከል እንጂ ለማቋረጥ አይደለም በማለት ባለፈው ሰኞ ለሪፖርተሮች ተናግረዋል። ሱሊቫን አካባቢው የፖለቲካ ፉክክር በተለይም በኢንዶ ፓሲፊክና በአውሮፓ እጅግ እየተስፋፋ በመጣበት በዚህ ጊዜ ዩናይትድ ስቴትስ በመካከለኛው ምስራቅ ያላትን ተሳትፎ አጠናክራ መቆየት አለባት ሲሉ ተከራክረዋል። የሩሲያ የዩክሬን የቱርክና የተባበሩት መንግስታት ድርጅት ባለስልጣናት ዛሬ ረቡዕ ቱርክ ዋና ከተማ ኢስታንቡል ውስጥ ተሰብስበው ከዩክሬን ጥቁር ባህር ወደቦች የሚላከውን እህል እንደገና ለማስጀመር በሚያስችለው ጥረት ላይ እንደሚነጋገሩ ተገለጸ። የሩሲያው የዩክሬን ወረራ ዩክሬንን የውጭ ንግድ በማወኩ የዓለም እህል፣ የምግብ ዘይት፣ የነዳጅና ማዳበሪያ ዋጋ እንዲያሻቅብ አስተዋጽኦ ማድረጉ ተገልጿል። ቱርክና የተባበሩት መንግስታት ቀውሱን ለማቃለል ስምምነቶች እንዲኖሩ ሲሰሩ መቆየታቸውም ተመልክተዋል። ወደ ዩክሬን የጦር መሳሪያ ለማመላለስ ይውላሉ ስላለቻቸው መርከቦች ስጋት የገባት ሩሲያ መርከቦቹ እንዲፈተሹ ጠይቃለች። ዩክሬን በበኩሏ ስምምነቱ በጥቁር ባህር ያለው ግዛቷን ለአደጋ የሚያጋልጥ መሆን የለበትም ብላለች። ዩናይትድ ስቴትስ አምስቱ ምርጦች ከተባሉት የሽብርተኛው እስላማዊ መንግስት ቡድን ባለሥልጣናት መካከል አንዱን በሰሜን ምዕራብ ሶሪያ ውስጥ ባካሄደችው የድሮን ጥቃት አድና መግደል በመቻሏ በቡድኑ ላይ ሌላ ተጨማሪ ድል መቀዳጀቷን አስታወቀች። የዩናይትድ ስቴትስ ማዕከላዊ እዝ በሶሪያ የእስላማዊ መንግስት ከፍተኛ ባለሥልጣንና ቡድኑ በመላው ዓለም ከተለያዩ ተባባሪ ድርጅቶች ጋር ያለውን ቁልፍ ግንኙነት ይመራል ሲል የገለጸው የቡድኑ አዛዥ ማህር አልአጋል መገደሉን አስታውቋል። የ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የተወሰደው እርምጃ ጠንካራ መልእክት ያስተላልፋል ሲሉ ትናንት ማክሰኞ ግድያውን አስመልክቶ ባወጡት መግለጫ አስታውቀዋል። ሶሪያ ውስጥ የአልአጋል መገደል ቁልፍ የሆነውን አሸባሪ ከጨዋታ ውጭ በማውጣት የአይሲስን ዕቅድ አቅምና በአካባቢው የሚያካሂደውን ዘመቻ በከፍተኛ ደረጃ ዝቅ ያደርገዋል ብለዋል ባይደን በመግለጫቸው። አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ አበቃ ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። ረቡዕ ሐምሌ 6 2014 ዓ.ም፣ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደግፋና ሲሳይ አሸናፊ፣ የዌብና ማኅበራዊ መሰናዶቻችን አቀናባሪዋ ደግሞ አባየው ገበያው ናት። የዕለቱ ዋና አዘጋጅ ቆንጆ ታየ ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቀጥታ ስርጭት የምስልና ድምፅ አቀናባሪያችን ጆጊል ነው። አሁን የሰዓቱን የሰዓቱን አቢይ ርዕስ ኤፍራታ ግድምና ጅሌ ጥሙጋ እየተረጋጉ ነው ይላል። ቀደም ብለን በመግቢያችን የጠቀሙናችሁ ዘገባ ነው። በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች አጎራባች አካባቢዎች ሰሞኑን በተቀሰቀሰው ግጭት ሳቢያ የተፈናቀሉ ሰዎች ወደ ቀያቸው እየተመለሱ መሆናቸውን የተገለጸው ይሁን እንጂ ሸኔ ሲሉ የጠሯቸው ታጣቂዎች ሰሜን ሸዋ ዞን ውስጥ እየተንቀሳቀሱ መሆኑን ጠቅሰው የደህንነት ስጋት አለብን ይላሉ። የኢትዮጵያ ፓርላማ በአሸባሪነት የፈረጀውና ባለስልጣናቱ ሸኔ የሚሉት የኦሮሞ ነጻነት ሰራዊት እንደሆነ የሚናገረው ቡድን በበኩሉ በሰላማዊ ሰዎች ግድያ ላይ እጄ የለበትም ሲል በዓለም አቀፍ ቃል አቀባዩ መሆናቸውን በሚገልጹት ተጠሪው በኩል ሲያስተባብል መቆየቱ ይታወሳል። ለዚህ ዘገባ መስፍን አራጌ ሰሜን ሸዋንና ኦሮሞ ብሔረሰብ አስተዳደርን በሚያጎራብቱት ኤፍራታ ግድምና ጅሌ ጥሙጋ ወረዳዎች በተለያዩ ጊዜያት በወታደራዊ ትጥቅ ታጅቦ የሚቀሰቀሱ ግጭቶች ለንጹሐን ሞት፣ አካል ጉዳት፣ ንብረት ውድመትና መፈናቀል ምክንያት መሆናቸው እየተገለጸ ነው። ከቀናት በፊትም አርሶ አደሮችንና የመንግስት የጸጥታ አካላትን ሕይወት የነጠቁ ችግሮች መከሰታቸውን የአሜሪካ ድምፅ በትናንት ምሽት ዘገባው አስደምጧል። የኦሮሞ ብሔረሰብ አስተዳደር ዞን መንግስት ኮሚኒኬሽን መምሪያ ኃላፊ ጀማል ሀሰን ለአሜሪካ ድምጽ በሰጡት አስተያየት የችግሩ ምክንያት በጋራ መድረክ ይፋ የሚደረግ ቢሆንም እንስሳትን ሰብል ላይ በመልቀቅ የተቀሰቀሰ ነው ይላሉ። እንግዲህ በጋራ ተገምግሞ ሰሜን ሸዋ አመራር ጋር በጋራ መግለጫ የሚሰጥበት ቢሆንም በከብቶች እና በግጦሽ ነው መነሻው። ያ እንግዲህ ውስጥ ላይ የተለየ ተዛባ አመለካከት ያላቸው አካላት፣ በሁለቱም በኩል ያሉ አካላት ነገሩን አግራቤት አድርገውት ወዳልተፈለገ አቅጣጫ ሄዷል። የሰሜን ሸዋ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ መሐመድ አህመድ ግን የተፈጠረው አለመረጋጋት ከአጋጣሚ ከግጭትም ያለፈ ነው ይሉታል። ለእኔ ይሄ ምክንያት ነው፣ ውሃ ቀጠነ ነው። ከዚህ በኋላ ይህን ምክንያት እየደረደርን የምንቀጥልበት ነገር የለም። እዛ አካባቢ በተደጋጋሚ ነው ይህ ችግር የሚከሰተው። የግጦሽ ጉዳይ አይደለም እዚህ ያደረሰን፣ ከዛም ልፍት ያለ ችግር አለ። የተኩስ ልውጡ በማግስቱ አገር ሽቶ ወደ ሰሜን ሸዋ ኤፍራታ ግድም ወረዳ ቀበሌዎች የተስፋፋው ከግጭቱ ጀርባ አለመረጋጋቱን የሚፈልገው አካል ስላለ ነው ይላሉ አቶ መሐመድ። ሀምሌ ሶስት ከሰዓት በኋላ ከግጦሽ ጋርና ከሰብል አስገባህብኝ በሚል ሰበብ በተጀመረው በወቅቱም ወዲያውኑ ግጭቱን የሁለቱ ዞን አመራሮች፣ የአገር ሽማግሌዎች፣ የሃይማኖት አባቶች፣ የጸጥታ መዋቅር አስቁመውታል። በማግስቱ ለምን አገረሸ? በኦሮሞ ብሔረሰብ ዞን የጅሌ ጥሙጋ ወረዳ አስተዳደር ባወጣው መግለጫ የሸኔ አስተሳሰብ ያላቸው አካላት ከድርጊቱ ጀርባ አሉበት ብሏል። የሰሜን ሸዋ ዞን ነዋሪዎችም በጦር መሳሪያ የተደራጁ ተዋጊዎች ናቸው በማለት ለደረሰው ጉዳት እነሱ ሸኔ እያሉ የሚጠሩትን አካል ተጠያቂ ያደርጋሉ በአንጻሩ የጅሌ ጥሙጋ ወረዳ ሰንበት የከተማ ነዋሪ የመንግስት ታጣቂ ኃይሎች በኦሮሞ አርሶ አደሮች ላይ ትንኮሳ በመፈጸማቸው ችግሩን እንደተቀሰቀሰ ለአሜሪካ ድምፅ ተናግረው ነበር። መንግስት ሸኔ የሚለውና የኢትዮጵያ ፓርላማ በአሸባሪነት የፈረጀው ራሱን የኦሮሞ ነጻነት ሰራዊት ሲል የሚጠራው ሸማቂ ቡድን ዓለም አቀፍ ቃል አቀባይ መሆናቸውን የሚናገሩት ኦዳ ቶርቢ የወከሉት ታጣቂ ኃይል በንጹሐን ግድያ ላይ የለበትም ሲሉ ይደመጣሉ። አቶ ጀማል ደግሞ ከሁለቱም ወገኖች የተዛባ መልከታ ያላቸው መኖር ቸውን ጠቁመው እነዚህ አካላት በሁለቱ ህዝቦች መካከል ዘላቂ ሰላም እንዳይሰፍን አፍራሽ ተግባር እየፈጸሙ ነው ብለዋል። በኔ እምነት ኦነግ ሸኔ በቀጥታ ጦርነቱ ላይ ተሳትፏል የሚል እምነት የለኝም። እዛው ነበር። ነገር ግን በጋራ ገለልተኛ ወገን አጣርቶት በክልል ሁለቱ ዞኖች በሚያቋቁሙ ኮሚቴ መታየት ወደፊት የሚችል ነው። ይሄ ማለት ግን የኦነግ ሸኔ አመለካከት ያላቸው ሰዎች ጉዳዩ ላይ አግራቤት እንዲሆን አላደረጉ ማለት አይደለም። በአመለካከት ተቀብለው ነገሩ እንዲባባስ የሚያደርጉ አካላቶች ይኖራሉ። የተፈጠረው ጥቃት ከተለመደውና በግ ግጦሽ እንዲሁም በሰብል ምክንያት ከሚቀሰቀሰው አለመግባባት ያለፈ የተቀናጀ እንቅስቃሴ ነው ይላሉ አቶ መሐመድ። የህዝቡን ሰላም ለማረጋገጥ ለችግሩ ዘለቂታዊ መፍትሄ ሊፈለግለት እንደሚገባ በማሳሰብ ጭምር እጅግ በጣም በተደራጀ አግባብ ጸጥታ መዋቅራችን ላይ በተለይ የአማራ ልዩ ሀይል ላይ ከፍተኛ የሆነ ጥቃት ተፈጽሞብናል። ክቡር የሆነው የሰው ልጅ ህይወት ጠፍቷል። ንጹሃኖች ተገለዋል። የጸጥታ መዋቅር ተገለዋል። ሀብት ንብረት፣ ቤት ተቃጥሏል፣ ወድሟል የሁለቱ ዞን አመራሮች፣ የክልሉ ከፍተኛ አመራሮች የፌዴራል መንግስትም ጭምር እገዛ ተደርጎ በትኩረት የጋራ ኦፕሬሽን ውስጥ መግባት አለብን። በጦር መሳሪያ ልውጥ የታጀበው ችግር አሁን ቆሞ በሁለቱም ዞኖች አንጻራዊ ሰላም መስፈኑን አቶ ጀማል አመልክተው በሰንበቴ ከተማ ህዝባዊ ውይይት እየተደረገ መሆኑን አስረድተዋል። በአጠቃላይ መሻሻል አሳይቷል ሰላሙ በሁለቱም በኩል አመራሮች በተቀናጀ መልኩ እየሰሩ ነው ያሉት ሌትም ቀንም አብረው ነው ያሉት የሁለቱም ዞን አመራሮች የሁለቱም ወረዳ አመራሮች ከሌላው ጊዜ በተለየ መልኩ ጉዳዩን በጋራ ነው እየመሩ አሉት እና ሰላሙ በጣም ተሻሽሏል። አሁን ወደ ድሮ ተመልሷል ማለት ይቻላል። የአካባቢው ነዋሪዎች በተለይ እዚህ አካባቢ ተደጋጋሚ ግጭት ይፈጠራል፣ ሁልጊዜም ተመሳሳይ የመንግስታዊ ምላሽ ነው የሚሰጠው የሚል ፍርሃት አላቸው እና ተመልሶ እንዳይመጣ ከማድረግ አኳያ ምን አስባችኋል? ግጭቶች ኦብዬስ ናቸው። ማስቀረት አትችልም፣ መቀነት ነው የምትችለው። ማህበረሰብ ሲለወጥ አብሮ የሚለወጥ ነው። ማህበረሰብ ውስጥ ተበላሽ አመለካከት በጥቂቶች እንዲሆን ሲገባ ማህበረሰቡን የመበረዝ ነገሮች ዝግጅቶች ይታያሉ። ስለታዊ ግጭቶች ነበሩ የተነሱት እነዚህ ግጭቶች የሰሜን ሸዋ መሆኑ የኦሮሞ ብሔረሰብ አስተዳደር ዞን መንግስት ኮሚኒኬሽን ኃላፊዎች መገናኛ ብዙኃን ችግሮችን ከማባባስ ተቆጥበው በኃላፊነት መንፈስ እንዲሰሩ ጠይቀዋል። ይህ በእንዲህ እንዳለ ግጭቱ ተስፋፍቶባቸዋል ከሚባሉት የሰሜን ሸዋ ዞኑ ኤፍራታና ገድም ወረዳ በተለይም ከአርሶ አምባ፣ በረሃ ሥላሴ፣ ዘንቦና፣ አጣዬ ከተሞች ተፈናቅለው ወደ አቅራቢያቸው ለመሄድ የተገደዱት ሰዎች ከሃምሳ ሺህ በላይ እንደሚገመቱ አስተያየት ሰጪዎች ይናገራሉ። በአካባቢዎቹ አንጻራዊ ሰላም መስፈኑን ተከትሎ ወደ ቀያቸው መመለስ የጀመሩ መኖራቸው ሲታወቅ አሁንም ተፈናቅለው የወጡት ብዙ ናቸው የሚሉ አስተያየት የአሜሪካ ድምፅ አስተናግዷል። የአካባቢው ጸጥታ አስተማማኝ ባለመሆኑ ስማቸው እንዳይጠቀስ ያሳሰበው አንዲት እናት በአካባቢያቸው በተቀሰቀሰው ጦርነት ምክንያት ቤትና ንብረታቸው ካለበት ኤፍራታ ግድም ወረዳ በረሃ ሥላሴ ቀበሌ ሸረፋ ወደተባለ አካባቢ ከአራት ቀን በፊት ተፈናቅለው መሄዳቸውን ያስታውሳሉ ላይ ወራረ ጫካ ገብተን ነበረ። በሸረፈ ተሰደን ስንወጣ ለዕለት ጎርስ ለቀልብ ስ ሳንይዝ የወጣ ነው የሚሉት ወይዘሮ በረሃብና ጥም በመቆየታቸው ዛሬ ወደ አካባቢያቸው መመለስን አማራጭ እንዳደረጉ ጠቅሰዋል። ከሁለቱ ልጆቻቸው እና ከአስር ዓመት የትዳር አጋራቸው ጋር ከተለያዩበት አካባቢ ወደ ቀያቸው ሲመለሱ ግን የገጠማቸው የተለየ ክስተት መሆኑን ይጠቁማሉ። እኛ ምን የምናውቀው ነገር አለ? ምን ቤታችን ልብልብ ያረጉብን ታልቻለ እዛ እንዳበላለን ዳበራለን። ታልቻለ እንግዲህ ያልተመለሱብን እንደሆነ ሸራ ጥለን እንቀመጣለን ብለን ነው። ካልቻለ ልያለ ምን ላይነሳስ የእኛ መለስተኛ መለስተኛ ነው። ሁለት ሳርቤ ነው። እንደገና የጎረቤቶች ተጣላለ ቆርቆሮ ሙሉ በሙሉ ጠፍቷል። የለም ብለን ተመለሱን እንጂ ምንም ተስፋ የለንም። ወደ ቀያቸው ሲመለሱም በህይወት ጥሏቸው የወጡትና በቅርበት የሚያውቋቸው ሁለት የእድሜ ባለጸጎች ተገድለው እንዳገኟቸው አስረድተዋል። አንድ አሮጊት በሳት ተቃጥለዋል። አንድ የሀገር ሽማግሌ የነበረ ያስረዳ እርሱም ይኸው በሕይወት አልፏል። ሴትዮዋ እዲናቸው አሮጌናቸው አይነ ስውር ተቃጥለዋል፣ ው ሙሉ በሙሉ አስከሬ ናቸውም የለም ከሰላቸውና የተቀበሩ ከሰውዬው ጋር። አካባቢው ከተኩስና ከጸጥታ ስጋት ለጊዜው ነጻ ቢሆንም ችግሮች በድንገት ስለሚከሰቱ አሁንም ስጋት እንዳለባቸው ሳይጠቁሙ አላለፉም። በሌላ በኩል ስማቸውን መግለጽ ያልፈልጉ ያጣ ከተማ ነዋሪ ተፈናቅለው የነበሩ የከተማ ሰዎች ወደ አካባቢያቸው ቢመለሱም በኤፍራታ ግድም ወረዳ ዘንቦ አርሶ አምባ እና አላላ አካባቢዎች ለጸጥታ ስ ጋት የሆኑ የታጠቁ ኃይሎች እንቅስቃሴ እንደሚስተዋል ጠቁመዋል። አስተያየት ሰጪው በአጣዬና አካባቢዋ ነዋሪዎች ላይ ተደጋጋሚ ጥቃቶች የሚፈጸመው መንግስታዊ መዋቅሩ የሚደርሰውን የስጋት መረጃ በቸልታ በመመልከቱ ነው ሲሉ ይከሳሉ። ከፌደራል ጀምሮ በተለይ ክልል ላይ የተቀመጡት ዞን ላይ ያሉት አቤቱታ መስማት ካልቻሉ ሁሉ ህዝብ እያለቀ እንትን ካላሉ በጣም የሚያሳዝን ነው። ጥቆማ ይሰጣል። ምን ጊዜም ተጠቁመው የደረሱት የወሰዱት እርምጃ የለም ከሆነ በኋላ ነው። በተለይ ኤፍራታ ግድም ወረዳ እና በወረዳው ከተማ አጣዬ ላይ ተደጋጋሚ ጥቃት መፈጸሙን የሚያረጋግጡት አቶ መሐመድ የህዝቡን ጥቆማ መሰረት አድርጎ ለመስራት ተሞክሯል ሲሉ ይከራከራሉ። አካባቢ ላይ እኮ በቄ ጸጥታ ኃይል እንዲገባ ተደርጓል። ሁለቱ ዞኖች ለጋራ የሰላምና ደህንነት ጉዳይ ይመክራሉ ይዘክራሉ። በጋራ የልማት ስራዎችን እየተሰራ ነው። በጋራ በጸጥታ ጉዳይ ላይ እየተመካከርን ነው። ግን ደግሞ በማካከላችን ውስጥ ያሉ ለሁለቱም ህዝብ የማይጠቅሙ ጸንፈኝነትን አስተሳሰብ የተላበሱ አካሎችን ከመመካ መሻከር ባዘለለ የጋራ ኦፕሬሽን ያስፈልገናል የአማራ ብሔራዊ ክልላዊ ርዕሰ መስተዳድር ዶክተር ይልቃል ከፋለ በክልሉ ከውስጥም ከውጭም እየደረሱ ያሉ ጫናዎችን ለመቋቋም መንግስታቸው በሰከነ መንገድ እየሰራ መሆኑን የገለጹት ትናንት ነበር ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ አመሰግናለሁ መስፍን። አድማጮች፣ ተከታዩ ርዕስ ደግሞ በኦሮሚያ ክልል በሰላም እጦት ሳቢያ ከ50 ሺህ በላይ ተማሪዎች ከትምህርት ገበታ ውጪ ሆነዋል ሲል የኦሮሚያ ትምህርት ቢሮ አስታወቀ። የትምህርት ቢሮ በዛሬው ዕለት በሰጠው ጋዜጣዊ መግለጫ የክልሉ የሰላም እጦት ችግር ባለባቸው አካባቢዎች ጉዳት የደረሰባቸውን ትምህርት ቤቶች ለመጠገንና የሰላም ሁኔታው በተሻሻለባቸው አካባቢዎች ደግሞ ትምህርታቸውን ያቋረጡ ተማሪዎች ወደ ትምህርት ገበታቸው ለመመለስ ጥረት በማድረግ ላይ መሆኑን ነው ያመለከተው። የትምህርት ቢሮው ሲያሰራ የነበራቸውን የትምህርት ቤቶች ግንባታ አጠናቁም ለአገልግሎት ማዘጋጀቱን ገልጧል። ጋዜጣዊ መግለጫውን የተከታተለችው ጸሐይ ዳምጠው ተከታዩን አድርሳናለች። በኦሮሚያ ክልል በተለያዩ አካባቢዎች በተፈጠረው የሰላም ችግር ሳቢያ ትምህርት ቤቶች ከአገልግሎት ውጪ መሆናቸውን የክልሉ ትምህርት ቢሮ አስታወቀ። አንዳንድ ትምህርት ቤቶች ውድመት እንደደረሰባቸውና ለትምህርት የሚያገለግሉ ቁሳቁሶችም መዘረፋቸውን ቢሮው ጨምሮ ገልጸዋል። የትምህርት ቢሮው ኃላፊ ዶክተር ቶላ በሪሶ በክልሉ የጸጥታ ችግር ባለባቸው አካባቢዎች በሺዎች የሚቆጠሩ ተማሪዎች ከትምህርት ገበታ ውጪ ሆኗል ነው ያሉት። በጸጥታ ምክንያት ከ50 ሺህ በላይ ተማሪ ነው የተንጠባጠበው። ወደ 50 ሺህ ካሉ ተማሪዎች ወደ 50 ሺህ የሚደርሱ ተማሪዎች ተንጠባጥቧል። በዚህም ምክንያት አስገዳጅ ሁኔታዎች ፈተናዎችን ሁለቴ እንድንሰጥ አስገድዶናል። የሀገር አቀፍ ፈተና እንደምታስታውሱት ፕላን ኤ ና ፕላን ቢ ተብሎ በእኛ ክልል በአጠቃላይ በኢትዮጵያ ወደ 54 ሺህ ተማሪዎች ነበሩ ፕላን ቢ ላይ የወሰዱት ከዛ ውስጥ 21 ሺህ አካባቢ የሚሆኑት የኦሮሚያ ነበሩ ማለት ነው ይሄ የሆነው በጸጥታ ችግር ምክንያት ነው ማለት ነው። ስለዚህ የጸጥታ ችግሮች መሻሻል ባሳዩባቸው ቦታዎች ከሀምሳ ሺሁ ተማሪዎች የተመለሱም አሉ። ማትሪክም ብዙዎቹ የወሰዱበት ሁኔታ አለ። ስለዚህ በጸጥታ ችግር ያጋጠመን አካባቢዎች ላይ የተማሪ እውነት ነው የተማሪው መቋረጥ አጋጥሟል። የተመለሱ ተማሪዎችም አሉ። በተመሳሳይ አሁንም በስምንተኛ ክፍል ፕላን ቢ ለመስጠት የተገደድንባቸው ወደ አራት ወረዳዎች አሉ። እነዚህ ተማሪዎች አካባቢያቸው እየተማሩ ተጨማሪ ቱቶሪያል እያገኙ የሰላም ሁኔታ በሚመለስበት ጊዜ ወደ ትምህርት ቤቱ የሚመለሱ ይሆናል። በተለይም በምዕራብ ኦሮሚያና በጉጂ ዞን በጸጥታው ችግር ጉዳት የደረሰባቸው ትምህርት ቤቶች በርካታ መሆናቸውን የጠቀሱት ዶክተር ቶላ ኢፈቦሩ በተባለው ፕሮጀክት ስር የተሰሩ ሁለት ትምህርት ቤቶችም በዚሁ ችግር ሳቢያ ስራቸው ሳይጠናቀቅ መቅረቱን አመልክተዋል። በዚህ በጸጥታ ምክንያት የተቃጠሉም ንብረታቸው የተዘረፉም ትምህርት ቤቶች አሉ። እነዚን ትምህርት ቤቶች መልሶ ለመገንባት በሁሉም ክልል ትምህርት ሚኒስቴር እንደ አጠቃላይ ገንዘብ እያሰባሰባ ነው። እኛም ገንዘብ አሰባስበን የአካባቢዎቹ ጸጥታ ሙሉ በሙሉ ሲመለሱ እነዚን ትምህርት ቤቶች ጠግነን ወደ ስራ የምናስገባ ይሆናል። በጸጥታ ምክንያት ሳይሰሩ ወይም ሙሉ በሙሉ ሳይጠነቀቁ የቀሩ ሁለት ትምህርት ቤቶች ናቸው። እነዚህ በምዕራብ ሸዋ ጮቢ በሚባል አካባቢና በጉጂ አካባቢ ቡሌ ሆራ ወረዳ ጋሊሳ ነጊሶ የሚባል ትምህርት ቤት ነው። የጮሊም ትምህርት ቤት፣ የፈቦሩ ትምህርት ቤት፣ እነዚህ ሁለት ትምህርት ቤቶች ኦሎሞስት ወደ ማለቅ ሄዶ በከፍል የተጎዱ ናቸው። እነዛን ትምህርት ቤቶች ጨርስን ወደ ስራ የምናስጀምርበት ይሆናል። የጸጥታ ሁኔታ መሻሻል ባሳየባቸው አካባቢዎች ተማሪዎችን ወደ ትምህርት ቤት የመመለስ እንቅስቃሴና የተጎዱ ትምህርት ቤቶችን የመጠገን ስራ በመካሄድ ላይ መሆኑን ትምህርት ቢሮ አስታውቋል። ቢሮ ዛሬ ለጋዜጠኞች በሰጠው መግለጫ በክልሉ አንዳንድ አካባቢዎች የሰላም ችግር ችግር ቢኖርም የትምህርት ጥራቱን ያሻሽላሉ እና ተወዳዳሪ ዜጎችን ለመፍጠር ወሳኝ ናቸው ባላቸው ጉዳይ ላይ ሲሰራ መቆየቱን ገልጠዋል። የቡረቡሩ ትውልድ ደግሞ ከኢፈቦሩም በጣም ሃይ ኮምፕቲቲቭ የሆነ የሞራል ትምህርት የሚማር ሞራል ትምህርት የተዘጋጀ ነው። እሱን ተምሮ የሚያድግ በህብረተሰብ ውስጥ ያለውን እውቀት የሚያቅ የሚገነዘብ ይህንን እውቀት ከህብረተሰቡ ኖርም ጋር ከሳይንስና ቴክኖሎጂ ጋር የሚያዛምድ ከዓለም ጋር የሚያዛምድ በከፍተኛ ደረጃ እየተዘጋጀ ያለ ትውልድ ነው ማለት ነው። ስለዚህ ብዕረበሩ እና ኢፈበሩ የትምህርት ቤት ብሎኬት የመደረድ ሳይን ትውልድ የመገንባት ኢትዮጵያን የመገንባት አፍሪካን የመገንባት አካል እንደሆነ ትምህርት ቢሮው በኢፈቦሮ ፕሮጀክት አማካይነት በርካታ ትምህርት ቤቶችን አስገንብቶ ስራ ማስጀመሩንና በብዑረቦሮ ፕሮጀክት ደግሞ ህዝቡን በማስተባበር ግንባታቸውን ቀጥሏል ሲሉ ኃላፊው አስረድቷል። በመጪው 2015 የትምህርት ዘመንም ለሰባት ነጥብ አምስት ሚሊዮን ተማሪዎች ማለትም ከአንድ እስከ አራተኛ ክፍል ሙሉ በሙሉ እንዲሁም ዝናብ አጠር አካባቢዎች ላይ ደግሞ በተለመደው መልኩ ከአንደኛ ክፍል እስከ ስምንተኛ ክፍል ላሉ ተማሪዎች የምግብ አቅርቦት እንደሚኖር ዶክተር ቶላ ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። አመሰግናለሁ ፀሐይ። አድማጮች በተከታዩ ርዕስ ደግሞ ወደ ደቡብ ኢትዮጵያ ነው የምናቀናው። በደቡብ ክልል በድርቅ በተፈጥሮና በሰው ሰራሽ አደጋዎች ምክንያት 3.2 ሚሊዮን የሚደርስ ሕዝብ ለአስቸኳይ የምግብ እጥረት ተጋልጧል ሲል የክልሉ አደጋ ስጋት ስራ አመራር ኮሚሽን አስታወቀ። የአሜሪካ ድምፅ ያነጋገራቸው የክልሉ ነዋሪዎች በዝናብ እጥረትና በሁከት ሳቢያ ለረሃብ መጋለጣቸውን ነው የተናገሩት። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን አሰናድተዋል። የክልሉ የአደጋ ስጋት ሥራ አመራር ኮሚሽን ምክትል ኮሚሽነር አቶ ፋሲካ ዓለሙ ኮሚሽኑ የበልግና የምህር የአደጋ ስጋት ቅድመ ምርመራ ማከናወን ጠቅሰው በክልሉ አብዛኛዎቹ አካባቢዎች የዝናብ ወቅት በመዛባቱ የተባይና የተምች ወረርሽን በመከሰቱ የምርት መጠን አሽቆልቁሏል ሲሉ ለአሜሪካ ድምጽ ተናግሯል። በመሆኑም በቁጥራቸው የበዙ ዜጎች ለከፋ የምግብ እጥረት ተጋላጭ ናቸውም ብለዋል። በሚቀጥሉት ክረምት ወራት ወደ 3.2 ሚሊዮን የሚጠጉ ዜጎች የምግብ ክፍተት ሊገጥማቸው ይችላል፣ በዚህ በልግ ፌለሪቲ ምክንያት የሚል ትንበያ ያለን። ከዚህ ውስጥ 803721ዱ የፐብሊክ ወርክ ሴፍትኔት ተጠቃሚዎች ናቸው። ከሰኔ በኋላ ኦልሬዲ ይሄን አገልግሎት ስለማያገኙ ይሄ ክፍተታቸው ሊሸፈን ሊሞላ ይገባል። በተመሳሳይ ከ122 ሺ በላይ ደግሞ ተፈናቃይና ተፈናቃይ ተመላሾች አሉ። እንደሚታወቀው ኮንሶ አካባቢ ላይ በተወሰነ መልኩ ግጭቶች ነበሩ። አሁን ማኔጅ ተደርጓል። በተፈጠረው ግጭት ምክንያት ግን ስቲል ነው ተፈናቅሎ ያሉ ዜጎች አሉ። ድራሺ አካባቢ ላይ በተመሳሳይ የተፈናቀሉ ዜጎች አሉ። ደወሙ ላይ በተፈጠረው ግጭት የተፈናቀሉ ዜጎች አሉ። መስቃን ማረቆ ተመላሽ ተፈናቃዮች አሉ። ስለዚህ እነዚህን ስንደምር እንደዚሁም ደግሞ ወላይታና ባስኬቶ እንደዚሁም ደግሞ ጎፋ አካባቢ ላይ በተፈጠረው የተፈጥሮ ላንድ ስላይድ ምክንያት የተፈናቀሉና የተመለሱ ዜጎች አሉ። እነዚህን ቁጥሮች ወስደን ስናይ ወደ 122000 የሚጠጉ ዜጎች በዚህ ሰዓት በክልላችን ተፈናቃይና ተፈናቃይ ተመላሽ የመንግስትን ድጋፍ የዕለት እርዳታ የሚፈልጉ ናቸው ማለት ነው። ከዛ ባሻገር ወደ 2.2 ሚሊዮን የሚጠጉት ደግሞ በበልግ ፌለሪቲ ምክንያት ምርት ሊቀንስባቸው ይችላል። ስለዚህ ለከፋ የምግብ እጥረት ሊጋለጡ ይችላል ብለን በሰራነው አሰስመንት የለየናቸው ናቸው። ከዝናብ እጥረት በተጨማሪ ዜጎቹ ለምግብ እጥረት የተጋለጡት በክልሉ በተከሰተ ድርቅ የተፈጥሮ አደጋ እንዲሁም የጸጥታ ችግር ነው ሲሉ አቶ ፋስክ አስታውቀው መፍትሄ ለመፈለግ ስለተደረጉ ጥረቶችም ተናግሯል። አንደኛ ቅድም እንዳነሳሁት እነዚህ ዜጎች በፌዴራል መንግስት በኩል ለ17 ሚሊዮን ለሚጠጉ ዜጎች በካሽና በአይነት እህል እየቀረበ ያለበት አግባብ አለ። በሌላ መልኩ ደግሞ በጣም ችግር ውስጥ ያሉ ሆት ስፖት ተብሎ የተለዩ ወደ 29 የሚጠጉ ወረዳዎች አሉ። በነዚህ ወረዳዎች ላይ እናቶች፣ ህጻናት ለችግር ሊጋለጡ ይችላሉ በሚል ከዓለም ምግብ ፕሮግራም ጋር በጋራ በመሆን የቲኤስኤፍ የሚባል ፕሮጀክት ወይም ደግሞ ታርጌትድ ሰፕሊመንታሪ ፊዲንግ ተብሎ የሚጠራው መነሻ ባረገ መልኩ በጣም ተጋላጭ የሆኑ ለምግብ እጥረት ተጋላጭ የሆኑ ነፍሰ ጡር እናቶች፣ አጥቢ እናቶች እንደዚሁም ደግሞ ከአምስት ዓመት በታች ያሉ ህጻናት አልሚ ምግብ እየቀረበ ያለበት አግባብ አለ። እነሱን በዛ አድረስ እያደረግን ነው። በኮንሶና በደራሼ ልዩ ወረዳ አዋሳኝ አካባቢ ባለው ግጭት ከሁለቱም በኩል በተለይም የኮልሜ ክላስተር ከሚባለው እና ጋቶ ከሚባለው ቀበሌያት በሺዎች የሚቆጠሩ ዜጎች ተፈናቅለው ችግር ላይ መውደቃቸውን የተናገሩት አቶ ዮሐንስ አለማየሁም የረሃቡ መንስኤዎች ግጭትና የዝናብ እጥረት መሆናቸውን ገልጿል። ያው ህዝቡ የተሯጠ የተራበው አንዱ የጦርነት ምክንያት ነው። በቃ እርስ በርስ ጦርነት ግጭት ምክንያት ነው። ዝናብ ራሱ ዘንባድ ይህን በስለግን ያ ምክንያት የበሰለውን ምግብም እያቃጠሉ በቤታቸው እያቃጠሉ፣ በዛ ምክንያት ነው ያለቀው። ችግር ላይ ለወደቁ የህብረሰብ ክፍሎችም በቂ ድጋፍ እንደማይደረግ የተናገሩት ደግሞ የድራሽ ልዩ ወረዳ ነዋሪ ነኝ ያሉት አቶ ተፈራ ታፈሰ ናቸው። የሚበላ ምግብ የለም፣ የሚጠጣ ማንም ውሃ የለም። ሁሉም ድርቅ ነው። አሁን ከዚህ የመንግስት እጅ ነው የምንፈልገው። የክልሉ የአደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ ፋሲካ አለሙ ለዜጎች በቂ እርዳታ ማድረስ ያልተቻለው የሀብት እጥረት በመኖሩ ነው ብሏል። ኦልሞስት መኸር ላይ እንደ ክልላችን ተረጂ ሊሆኑ ይችላሉ ብለን ከለየናቸው ዜጎች በፌዴራል ደረጃ እየቀረበ ያለው አንድ ነጥብ ሰባት ሚሊዮን ብቻ ነው። በእኛ በኩል ኦልሞስት በነበረን አሰስመንት ከአራት ሚሊዮን በላይ ዜጎች ችግር ውስጥ ይገባሉ የሚል ልየታ ነበር የነበረን። ነገር ግን ሰሜን አካባቢ ላይ በተፈጠረው ችግር፣ ሶማሌ ላይ በነበረው ድርቅ፣ እንደዚሁም ኦሮሚያ ላይ በተከሰተው የከፋ ድርቅ ምክንያት የሪሶርስ ሊሚቴሽን አለ። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ለህዝብ ተወካዮች ምክር ቤት ባሰሙት ቃል በደቡብ ክልል በአርባ ዓመታት ውስጥ ተከስቶ የማያውቅ ከባድ ድርቅ መከሰቱን ተናግረው በረሃብ ምክንያት ግን የሞተ ሰው አለመኖሩን ገልጧል። ይሁንና ባለፉት ሦስት የምርት ወቅቶች በክልሉ በተለይም በኮንሶ ዞን በተከሰተ ድርቅ የምግብ እጥረት በመኖሩ ስምንት ሕፃናት መሞታቸውና ከአራት መቶ በላይ ሰዎች በካራት ሆስፒታል ተኝተው መታከማቸውን ሆስፒታሉ ማረጋገጡን መዘገባችን አይዘነጋም። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም አመሰግናለሁ ዮናታን። አድማጮች፣ ተከታዩ ዘገባ ደግሞ ወደ አፋር ይወስድናል። የአፋር ክልል በሰሜኑ ጦርነት ጉዳት በደረሰባቸው አካባቢዎች የሚገኙ ነዋሪዎችንና ተፈናቃዮችን ለማገዝ የእርዳታ አቅርቦት እጥረት እንዳለበት አስታወቀ። የክልሉ አደጋ መከላከልና የምግብ ዋስትና ጽሕፈት ቤት ለአሜሪካ ድምፅ በሰጠው ማብራሪያ ለክልሉ ተረጆች እየደረሰ ያለው እርዳታ በብዛትም በጥራትም አነስተኛ ነው ብሏል። ዓለም አቀፍ የእርዳታ ድርጅቶች ተገቢውን ምላሽ ካልሰጡም ከፍተኛ ጉዳት ሊደርስ ይችላል ሲል አስጠንቅቀዋል። በክልሉ በጦርነት ሳቢያ ተፈናቅለው ከነበሩት 336 ሺ ሰዎች ውስጥ እስካሁን ድረስ 90 ከመቶ የሚሆኑት ወደ ቀያቸውን እንደተመለሱ የተናገሩት የጽህፈት ቤቱ ኃላፊ እነርሱም ቢሆኑ በአካባቢያቸው የነበሩ የአገልግሎት መስጫ ተቋማት በመውደማቸው ትኩረት ይሻሉ ነው ያሉት። ገብረ ሚካኤል ገብረ መድን ተከታዩን አሰናድተዋል። የጦርነቱ ምክንያት ከአፋር ክልል ለተፈናቀሉ ሰዎች ድጋፍ ማድረግ ከክልሉ አቅም በላይ በመሆኑ ዓለም አቀፍ ድጋፍ እንዲደረግ ጠይቀው እንደነበር የገለጹት የክልሉ የአደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ መሐመድ ሑሴን፣ ሆኖም ግን የእርዳታ ጥሪው በቂ ምላሽ ባለማግኘቱ ተረጂዎች ችግር ላይ መውደቃቸውን ተናግረዋል። የክልሉ መንግስት ከአቅም በላይ ነው። የዓለም አቀፍ ማህበረሰብ ድርጅቶች ይህን ላይ የራሳቸውን ድርሻ እንዲወጡ ሰብአዊ እርዳታ በበቂ ሁኔታ እንዲያቀርቡና ልዩ ትኩረት እንዲሰጡ በተደጋጋሚ ጥሪ ያስተላለፈበት ሁኔታ ነው የነበረው። አንዳንዱ የዓለም አቀፍ ማህበረሰብ ድርጅቶች ምላሽ የሰጡበት ሁኔታ ነው ያለው። ነገር ግን የሚቀርበውን እርዳታ በመጠንም ሆነ በጥራት እዚህ በጣም ዝቅተኛና ከጥራት አንፃርም ጉልት የሚታይበት ሆኖ ነው የሰነበተው። አሁንም ይህንን ችግሮች ይታያሉ። ምክንያቱም በቂ የሆነ የውሃ አቅርቦት ላይ እጥረት አለ። በቂ የሆነ የመጠለያ አቅርቦት ላይ እጥረቶች አሉ። በቂ የሆነ የመድኃኒት እና የንጽህና መጠበቂያዎች ላይ እጥረቶች ይታያሉ። እናቶችና ሕፃናት በአፋርክል በከፍተኛ የምግብ እጥረት የተጋለጡበት ሁኔታ ነው ያለው። በአባሪ አካላት ለእናቶችና ሕፃናት ምግብ የሚያቀርቡበት ሁኔታ ነው የነበረው ያንን ድጋፍ ለሚቀጥሉት ወራቶች ለማድረግ በቂ የሆነ ሪሶርስ የለም የሚል እጅግ በጣም የሚያስነግጥ መረጃ ነው የሰጡን። ይህንን ደግሞ በአጭር ጊዜ ውስጥ ተስተካክሎ ለእነዚህ እናቶችና ህጻናት አልሚ ምግብ የማይቀርብ ከሆነ ከፍተኛ የሆነ ጉዳት የሚደርስ ይሆናል ማለት ነው። እጅግ በጣም አስከፊና በጣም ከፍተኛ የሆነ ስቃይ ውስጥ ያሉበት ሁኔታ ነው ያለው። ዓለም አቀፍ ድርጅቶች በክልሉ ላለው የእርዳታ እጥረት ምላሽ እንዲሰጡም ኃላፊው ጥሪ አቅርበዋል። የዓለም አቀፍ ማህበረሰቡ መርሃቸው ሰብአዊነትን መርዳት የሰው ህይወት ደግሞ ስቃይ መገላገልና ወይ መቀነስ እስከሆነ ድረስ እነዚህ ዜጎች ከፍተኛ የሆነ ስቃይና ችግር ውስጥ ስላሉ ለነዚህ አካባቢ ልዩ ትኩረት እንዲሰጡም በዚህ አጋጣሚ ጥሪ እናስተላልፋለን። የህወሓት ኃይሎች ወደ አፋር ክልል ዘልቀው በገቡበት ጊዜ በክልሉ ጦርነት ከተካሄደባቸው አካባቢዎች 336,000 ሰዎች እንደተፈናቀሉ የሚገልጹት አቶ መሐመድ እነዚህም በ17 የመጠለያ ካምፖች ሲረዱ መቆየታቸውን ተናግረዋል። ህወሓት ተቆጣጥሯቸው ከነበሩት አካባቢዎች ከለቀቀ በኋላ ግን ተፈናቃዮቹን ወደ ቀያቸው የመመለስ ስራ እየተከናወነ መሆኑን ገልጿል። አሁን ማህበረሰቡ ወደ ቀያቸው የመመለስ ስራ ባለፉት አንድ ወር ከአስራ አምስት ቀን ተጠናክሮ የቀጠለበት ሁኔታ ነው ያለው። ከአጠቃላይ ተፈናቃይ ዘጠና ከመቶ ያህል የተመለሱበት ሁኔታ ነው ያለው። አስር ፐርሰንት ብቻ ይቀራል የሚል ግምት ነው ያለን። እሱን በሚቀጥሉት ሳምንታት ያው በወጣ መርሃ ግብር መሰረት ወደ ቀያቸው የሚመለሱበትን ሁኔታ በማመቻቸት እና በመራት ላይ እንገኛለን ማለት ነው። በሳምንታት ውስጥ ይመለሳሉ የተባሉት የተቀሩት ተፈናቃዮች በአራት የመጠለያ ካምፖች ውስጥ እንደሚገኙ የገለጹት አቶ መሐመድ ከነዚህ መካከል በሁለቱ ካምፖች የሚገኙት የትግራይ ተወላጆች እንደሆኑና እነሱንም ወደ ቀያቸው ለመመለስ እየተሰራ እንደሆነ ተናግረዋል። እነሱንም ለመመለስ ስራ ተጀምረዋል። ኦልሞስት በዚህ ሳምንት ውስጥ ለአፈር ብሄረሰብ ተወላጅ የሆኑትን አጠናቀን እንጨርሳለን። ቀጣይ ላይ ደግሞ የትግርኛ ተናጋሪ ዜጎቻችን ባለፈው በሰጠሁት መረጃ መሰረት ወደ ቀያቸው ይመለሳሉ። ከመለሳቸው በፊት ግን አስፈላጊ የሆነ የሰላም ግንባታ፣ የጸጥታ ስራዎች መሰራት መቻል አለባቸው። ከዚያ አኳያም የሚመለከተው የመንግስት አካል ኮሚታ አዋቅረው ያንን ቅድመ ዝግጅት ስራ በስፋት እየተሰራ ያለበት ሁኔታ ነው ያለው ወደ ቀያቸው እየተመለሱ ያሉት ነዋሪዎችም የጸጥታና የመሰረታዊ አገልግሎቶች እጥረት እንደሚያጋጥሟቸው አቶ መሐመድ ገልጿል። የአፋር አርብቶ አደሮች ልማት ማህበር የሚባል ድርጅት የፕሮግራም ኃላፊ የሆኑት ቫልዌሪ ብሮውኒንግም በክልሉ የሚታዩት ችግሮች የነዋሪውን ሕይወት ስጋት ላይ የጣሉ እንደሆኑ ገልጿል። ማርኬት ስቲል ኖት ወርኪንግ ሄር ህዝቡ በአስደንጋጭ ሁኔታ ውስጥ ነው ያለው። እዚህ አካባቢ እስካሁን ገበያ እየሰራ አይደለም። የዋጋ ግሽበቱ ከፍተኛ ነው። የሸቀጥ አቅርቦት የለም፤ ቢኖርም በጣም ውድ ነው። ባለፈው በነበረው ከፍተኛ ድርቅ ምክንያት እንስሳቶች ጤና የላቸውም። ከክሳታቸው የተነሳም በገበያ ጥሩ ዋጋ አያወጡም። በዚህ ክልል የምግብ ዋስትናው ሁኔታው ችግር ላይ ወድቋል። የተመጣጠነ ምግብ እጥረቱ ከፍተኛ ነው። እነዚህን ችግሮች ለመቅረፍ የአፋር ክልላዊ መንግስት የቻለውን ያህል እያደረገ እንደሆነ የሚናገሩት አቶ መሐመድ ሁሴን እስካሁን ድረስ የዓለም ምግብ ፕሮግራምም ለ6000 ተረጂዎች የመጀመሪያ ዙር እርዳታ ማቅረቡን ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ አመሰግናለሁ ገብረ ሚካኤል ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው አሁን ወደ አለም አቀፍ ጉዳዮች ነው የምናመራው ወዲህ ወደ ዩናይት ስቴትስም ይመልሰናል በዩናይት ስቴትስ ምክር ቤት ካፒቶል ህንፃ ላይ እንደ አውሮፓውያን የቀን አቆጣጠር ጥር 6 2021 ዓ ም የተፈጸመውን ጥቃት የሚመረምረው የተወካዮች ምክር ቤት ኮሚቴ ትናንት ማክሰኞ ስራውን ሲቀጥል የቀድሞ ፕሬዚዳንት ዶናልድ ትራምፕ የቀኝ ክንፍ አክራሪዎች በዩናይት ስቴትስ ዲሞክራሲያዊ ሂደቶች ላይ ወይም ሂደቶቹን እንዲቀለብሱ ያበረታቱበት ሁኔታ ተመልክተዋል። የአሜሪካ ድምፅ የምክር ቤት ዘጋቢ ካትሪን ጂፕሰን እንዳብራራችውም የቀድሞ ፕሬዚዳንት ዶናልድ ትራምፕ ምርጫው ተጭበርብረዋል ብለው ማወጃቸውን በምክር ቤቱ ላይም ጥቃት እንዲሰነዘር ዋና ምክንያት መሆኑን ነው የጠቆመው። የዚህን ዘገባ ዝርዝር እንግዱ ወልዴ እንደሚከተለው ያቀርበዋል። ምርጫው ለመጨበርበሩ ከበቂ በላይ ማስረጃ ለመኖሩ በረዳታቸው ፒተር ናቫሮ የተሰራ ጥናት መኖሩንና አሃዙ በፍጹም በምርጫው እንደተሸነፉ አያመለክትም በማለት የቀድሞው ፕሬዝደንት በታሳስ አስራ ዘጠኝ ቀን የለቀቁት ትዊትና በጥር ስድስት ከባድ ተቃውሞ ሰልፍ ይኖራል፣ እኔም እገኛለሁ፣ ከባድ ይሆናል ማለታቸው ለጥር ስድስቱ ጥቃት ዋና መነሻ ነው ሲሉ መርማሪዎቹ በአጽንኦት ተናግረዋል። የቀድሞው ፕሬዚደንት የታህሳስ አስራ ዘጠኝ ትዊት አክራሪ ቡድኖች የአሜሪካ ምክር ቤትን እንዲያጠቁ ጥሪ ያደረገ ነው ብለዋል መርማሪዎቹ አክለው። ጄሚ ራስኪን የዲሞክራቲክ ፓርቲ ተወካይና የኮሚቴው አባል ናቸው። ፕራውድ ቦይስ እና ኦስ ኪፐርስ በመባል የሚታወቁት ቡድኖች ለቀድሞው ፕሬዚደንት ጥሪ ወዲያው ምላሽ የሰጡ ቡድኖች ናቸው። ፕራውድ ቦይስ የቀኝ አክራሪ የሆኑና የጎዳና ላይ ተደባዳቢዎች ሲሆኑ ሁከትንና የነጭ የበላይነትን ይሰብካሉ። ኦስኪፐርስ የሚባሉት ደግሞ አክራሪዎችና የፈጠራ ትርክት የሚፈበርኩ ራሳቸውንም የቀድሞ ፕሬዚደንት ልዩ ጠባቂ ኃይል አድርገው የሚመለከቱ ናቸው። ሰባተኛ በሆነው በዚህ ክፍት የምስክርነት አሰጣጥ ሂደት የሕግ አውጪው ምክር ቤት አባላት የሆኑት መርማሪዎች የቀድሞ ፕሬዚደንት ዶናልድ ትራምፕ ምርጫው ተጭበርብረዋል ብለው የሐሰት ክስ ስለማቅረባቸው እንዲሁም ደጋፊዎቻቸውን ዴሞክራሲያዊ ሂደቱን እንዲቀለብሱ ያበረታቱበትን ሁኔታ በዝርዝር አቅርበዋል። ቤኒ ቶምፕሰን የዲሞክራቲክ ፓርቲ ተወካይና የኮሚቴው ሰብሳቢ ናቸው። ዶናልድ ትራምፕ መንጋን ወደ ዋሽንግተን ዲሲ ጠርተዋል። መንጋውንም ዲሞክራሲያችን ላይ ጥቃት እንዲሰነዝር አበረታተዋል። ትራምፕና አብዛኞቹ የሪፐብሊካን ምክር ቤት አባላት ምርመራው ኢፍትሐዊና ለአንድ ወገን ያደላ ነው በማለት ነቀፌታ ያቀርባሉ። ትራምፕ እንዲከሰሱ ድምፅ የሰጡት የሪፐብሊካን ምክር ቤት ተወካይ ተወካይና የኮሚቴው አባል ሊዝ ቼኒ ግን ምርመራው ትራምፕን ተጠያቂ ያደርጋል ብለዋል። የተያዘው ስልት የቀድሞው ፕሬዚዳንት አማካሪዎች ቀውሶች ሲሉ በሚጠሯቸው ሌሎች ሰዎች ላይ ጥፋቱን ማላከክ ነው። በእርግጥ ይህ የማይሆን ነገር ነው። ፕሬዚዳንት ዶናልድ ትራምፕ የሰባ ስድስት ዓመት ሰው ናቸው። ልክ እንደ ሕፃን በሌሎች የሚታለሉ አይደሉም። እንደ ማንኛውም እዚህ ሀገር ውስጥ እንደሚኖር ሰው ለሚያደርጉት ነገር ተጠያቂ ናቸው። በወቅቱ በነጩ ቤተ መንግስት አማካሪ የነበሩ በርካታ ግለሰቦች እንደሰጡት ምስክርነት ከሆነ ምርጫውን መሸነፋቸውን ለቀድሞው ፕሬዚዳንት ቢነግሯቸውም፣ እርሳቸው ግን የፍትህ መስሪያ ቤቱ የምርጫ ኮረጆዎችን በቁጥጥር ስር እንዲያደርግ ግፊት ያደርጉ ነበር። ፓት ሲፕሎኒ የቀድሞ የዋይት ሃውስ አማካሪ ናቸው። የፌዴራል መንግስቱ የምርጫ ኮረጆዎችን በቁጥጥር ስር ያውል የሚለው ነገር ለሀገሪቱ መጥፎ ሀሳብ ነው። በዩናይትድ ስቴትስ ነገሮች የሚከናወኑት በዚያ መንገድ አይደለም። ያንን ለማድረግ ምንም ሕጋዊ አካል የለም። የቀድሞ ፕሬዚደንት ምርጫው ተጭበርብሯል ብለው ፍርድ ቤት ከከሰሱና ክሱም ውድቅ ከሆነባቸው በኋላ ጥር ስድስት ቀን በምክር ቤት የሚካሄደውን ኦፊሴላዊ የድምፅ ቆጠራ ለማወቅ ደጋፊዎቻቸውን አንቀሳቅሰዋል። መርማሪ ኮሚቴው በተጨማሪ እንዳስታወቀው በዕለቱ በካፒቶል ፖሊስ በተተኮሰ ጥይት ሕይወታቸው ላለፈው አሽሊ ባቢት የፕሬዝደንቱ ቅስቀሳ መነሻ ምክንያት ነበር ሲሉ የትረምፕ የምርጫ ዘመቻ ኃላፊ እምነታቸውን ገልጸዋል። የቀድሞው የትረምፕ አማካሪ የነበሩት ስቲቭ ባነን ከዚህ በፊት አሻፈረኝ ቢሉም አሁን ግን ኮሚቴው ፊት ቀርበው ምስክርነታቸውን ለመስጠት ፈቃደኛ ሆነዋል። በሚቀጥለው ሳምንት በሚውለው የምስክርነት አሰጣት ሂደት ኮሚቴው የትራምፕን የጥር ስድስት ቀን ሚና ደቂቃ በደቂቃ ይመረምራል። ካትሪን ጂፕሰን ለላከችው ዘገባ፣ እንግዶ ሌነኝ ከአሌክዛንድሪያ ቨርጂኒያ። አመሰግናለሁ እንግዱ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከአርባ ሶስት መሆኑን ያመለክታል። ለዚህ ክፍል ቀዳሚ የሆነው ዴሞክራሲ በተግባር የኢትዮጵያ መንግስት በሀገሪቱ ሰላም ለማስፈንና በዜጎች ላይ የሚፈጸሙ ግድያ ወንጀሎች እንዲቆሙ የሚል ወይም የሚወስደውን እርምጃ አጠናክሮ መቀጠል እንደሚገባው የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት አሳሰበ። የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ በበኩሉ በሀገሪቱ ዘላቂ ሰላም ለማስፈን የሚደረገው ድርድርና ምክክር ሁሉን አቀፍ ሊሆን እንደሚገባው ገልጧል። ፀሐይ ዳምጠው የፓርቲዎቹን መሪዎች አነጋግራ ያሰናዳችውን ዘገባ ለምሽቱ ዲሞክራሲ በተግባር እንዲህ አሰናድተዋለች። በኢትዮጵያ በየጊዜው በዜጎች ላይ የሚደርሰውን ጥቃት መንግስት መከላከል እንዳልቻለ ያስታወቀው የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት በአሁኑ ወቅት በአገሪቱ ያለውን የሰላም ችግር በአፋጣኝ እንዲቀረፍ ጠይቀዋል። የጋራ ምክር ቤቱ ሰብሳቢ ዶክተር ራሄል ባፌ የኢትዮጵያ መንግስት በተለያዩ አካባቢዎች በንጹሃን ዜጎች ላይ የሚፈጸመውን ጥቃት ለማስቆም አጥጋቢ እርምጃ እየወሰደ አይደለም ሲሉ ተችተዋል። የዜጎች ደህንነት ባለመጠበቁ፣ ሰላም በመደፈረሱ፣ ህግ ባለመከበሩ አዝናለ ያለው የሚል መግለጫ ተሰጠ። ይሄ በጣም አሳዛኝ ነው። ኃላፊነቱ ነው፣ መንግስት አክት ነው ማድረግ ያለበት። ይህን ነገር ማስቆም አለበት፣ ቀድሞ መከላከል አለበት፣ በደህንነቱ ማስጠናት አለበት። ይሄ ኃላፊነቱና ግዴታው ከሕዝብ የተሰጠው ነገር ነው። ግን መንግስት ሀዘኑን በመግለጫ እየገለጸ የሚመጣ ከሆነ ምን እያለ ነው? ወዴት እየሄድን ነው? በጣም ግራ የሚያጋባ ነው። መንግስት አክት ማድረግ አለበት የሚል እምነት ነው ያለ። ባለፈው ሳምንት ለሕዝብ ተወካዮች ምክር ቤት አባላት ማብራሪያ የሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መንግስታቸው ዜጎችን ከጥቃት ለመከላከል የጸጥታ ኃይሎችን አሰማርተው እርምጃ በመውሰድ ላይ እንዳለ ቢገልጹም ዶክተር ራሄል ግን መንግስት በተደጋጋሚ ቸልተኝነቱን አሳይቷል ብለዋል። ጠቅላይ ሚኒስትራችን እንዳስቀመጡት እኮ መንግስት ምንም እየሰራ አይደለም ሳይሆን በቂ አይደለም ነው። ዋና ምሳሌው ምንድን ነው? ተፈራ በመንግስት ውስጥ ነድፎ የተሰራ ነው። ሰፈራ ጣቢያዎች የት የት እንዳሉ እዛ ያሉት ዜጎች ከሌላ ቦታ ስለሄዱ እዛ አካባቢ አነስተኛ ቁጥር እንዳላቸው ይታወቃል። ጥናት አያስፈልገውም። መንግስት እዚህ ጋር ሪሰርች አያስፈልግም። የደህንነት መረጃ አያስፈልግም። ኦረዲ መረጃው በመንግስት እጅ ነው። እነዚህ ቦታዎች ፕሮቴክትድ መሆን አለባቸው። ይሄኛው አሁን መሬት ላይ ያለው ሁኔታ ኦረዲ ዋርን ስላደረገው መንግስት እነዚህም ቦታዎች በሙሉ ፕሮተክት አድርጎ ቢሆን ኖሮ ይሄ ችግር አይኖርም ነበር። ሊጠበቁ ይገባል። ቀለም ወለጋ ጋር እንዳሉ እየታወቀ ግን እዛ አንዱ ሰፈራ ሳይት ላይ ችግር ሲመጣ ሁለተኛው ለምንድን ነው ፕሮተክት ያልሆነው? ይሄንን ባለማድረጉ ነው መንግስት በበቂ አልተወጣም የምንለው። በኦሮሚያ ክልል ቀለም ወለጋ ዞን ሃዋ ገላን ወረዳ ውስጥ መንደር ሃያ ተብሎ በምጠራው አካባቢና በምዕራብ ወለጋ ዞን ግንቢ ወረዳ ቶሌ ቀበሌው ውስጥ በአብዛኛው የአማራ ተወላጆች በታጣቂዎች በአሰቃቂ ሁኔታ በጅምላ መገደላቸው ሲዘገብ ቆይቷል። ከጥቃቱ የተረፉት የአካባቢው ነዋሪዎች ጥቃቱ የደረሰባቸው ሸኔ ብለው በጠሩት ታጣቂ ቡድን መሆኑን ተናግረዋል። በሌላ በኩል ጠቅላይ ሚኒስትር ዐብይ አህመድ በቅርቡ በንጹሐን ላይ ለተፈጸመው ግድያዎች ተጠያቂ ባደረጉትና ኦነግ ሸኔ ባሉት ቡድን ላይ መንግስታቸው እርምጃ በመውሰድ ላይ መሆኑን ጠቅላይ ሚኒስትሩ ቢገልጹም ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን በበኩሉ ውንጀላውን በተደጋጋሚ ውድቅ አድርገዋል። ይልቁንም ታጣቂ ቡድኑ ለግድያው ተጠያቂ የሚያደርገው የመንግስት ኃይሎችን ነው። ጠቅላይ ሚኒስትሩ በምክር ቤቱ ንግግራቸው ካነሱት ጉዳዮች አንዱ ይህ ሽብርተኛ ብለው በሚጠሩት የታጠቀ ኃይል ባልተጠበቀና በማዘናጋት የሚፈጽመው ጥቃቶችን መንግስት ክትትል እያደረገ መሆኑን ገልጸው ነበር። የኦሮሞ ፌዴራሊስት ኮንግረስ በበኩሉ ይህን የህዝብ ሰቆቋና መከራን መታደግ የሚቻለው በኃይል እርምጃ ሳይሆን በሰላማዊ መንገድ ነው ብሎ እንደሚያምን የፓርቲው ጽህፈት ቤት ኃላፊ አቶ ጥሮኔ ገምታ ተናግረዋል መንግስት ድርብ ኃላፊነት ይሰማቸዋል። ኃላፊነት በምንልበት ጊዜ ተጠያቂነትም አለ። እራሳቸውን ከብረት ይዘው ጫካ ካሉት ጋር ማነጻጸር የለባቸውም። ስለዚህ መንግስት አንድም ለውይይቱ ዝግጁ ሆኖ በተሻለ ሁኔታ ሊገፋበት ይገባል። ሁለተኛ ደግሞ ፖለቲካ ውይይቱ ስልጣንም በተመለከተው እንኳን ቢሆን ማለት የሽግግር መንግስት እስከ ማቋቋም ደረጃ እንኳን ቢሆን ለውይይት ክፍት ሆኖ መገኘት ይኖርባቸዋል። የሀገር ሀገሪቱን የቆዩም ሆነ ወቅታዊ ችግሮችን ለመፍታት የሚያስችል ከሆነ እዛ ድረስ ሁሉ መሄድ ይኖርባቸዋል የሚል ስሜት ነው ያለን። እኛ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዋና ስራ አስፈጻሚ አቶ አበበ አካሉ በኢትዮጵያ ሰላምን ለማምጣት ይካሄዳል የተባለው ድርድር ሁሉን አካታች መሆን እንደሚገባ ጥቆማ ሰጥተዋል። ድርድር በጣም በርካታ ስቴክሆልደሮች ተወስኑ አካላት ስልጣን ላይ ያለው ገዢ ፓርቲና ብቻ ነው ዋናው ህዝብ ነው። ከህዝብ ቀጥሎ ደግሞ የወከል ናቸው ህዝቦች ስላሉ እኛ ተከታዮችም፣ አባላትም፣ ፓርቲዎችም ስቴክሆልደር ናቸው። እንደገና ደግሞ ሲቪክ ማህበራትም በርካታ ባለድርሻ አካላት ስላሉ እነኛን ሲያካትት ነው ችግሩ የሚፈጥረው እንጂ በአዋትና በብልጽግና ላይ ጋር ብቻ የሚደረግ ሆነማ በፊትም ቁ ብልጽግና ራሱ ልንጠይረ በሀገር ሽማግሌዎችን ጭምር ቆራት ተሞክሯል። በቀደም ድረስ ያኔ ቢሳካላቸውና ፊትረት ኖሮ ያ ሁሉ ጦርነት መጥቶ የሰው ልጅ ባረገፈ ንብረት ባለ አቶ አበበ አክለውም መንግስት የዜጎችን ደህንነት ለማስጠበቅ የገባውን ቃል መፈጸም አለበት በማለትም ሰሞኑን በምዕራብ ወለጋ የተፈጸመውንና በመቶዎች የሚቆጠሩ ዜጎች የተገደሉበትን ጥቃት ለአብነት ጠቅሰዋል። የህግ ማስከበር ስራው ተጠናክሮ መቀጠል አለበት ሲሉም አክለዋል። መንግስት ይህ ኃይል በህዝብ ላይ የሚያደርሰውን ጭፍጨፋ፣ ኢሰብአዊ ድርጊት፣ በህጻናት በአዛውንቶች ላይ የሚያደርሰውን ማስቆም አለበት። የህዝብ የበላይነትን ማስከበር የመጀመሪያ ኃላፊነቱ ይሄ ነውና ይህንን መወጣት አለበት በሀገሪቱ ዘላቂ ሰላምና መረጋጋት እንዲመጣ ግን ሁሉን አካል ያካተተ ሀገራዊ ምክክር መደረግ ይኖርበታል ስሉም ተናግረዋል ነፍጥ አንግቦ ከሚዋጉ አካላት ጋር ውድድር መተባት የግድ ነው የሚቀመጡ ቅድመ ወንጃዎች ይኖራሉ በሁለቱም ወገን ማሟላት የሚገባቸው በመንግስት በኩልም በትግራይ በኩልም ከዛ በኋላ የምንገባው ድርድር ነው ድርድር ተገብቶ ችግሩ በሰላማዊ መንገድ ይሸጣል ከዚህ ውጭ ኢትዮጵያ ከዚህ በኋላ ጦርነትን የምትሸከምበት የተሻይ ድርድሩ ለሁላችሁ በዓለም እኮ ሰዎች ተጣልተው ተዘጋድለው እንኳን እኮ ከፍርድ ይልቅ ወደ ወደ ሽምግልና ተመጥቶ ቁ ችግሩ ሽምግልና ይፈታል። በቃል ይሄ ደግሞ ባህላችን በኦሮሞ ስርዓትም በገዳ እንድም ችግር ይፈታል። በርካታ ገዳ ስርዓት የማይፈታ ችግር ለምን ቶ ልጅ ያደጉት ኦሮሞ ውስጥ ነው። አማራ ክልል ላይ ብትሄዱ በአፈርሳታ በምንም ቁንጭሎ አውጫጭን ህዝቡ ችግሩ ይፈታል። ሽምግልና አለ። ስለዚህ እነዚህ ባህላዊ የግጭት አፈታት ዘዴዎች ጭጭ ይመስላሉ። በዚያም ታግዘን ወደ ድርጅ በመጣሉ አስፈላጊ ነው። ምንም ት በዚህ የተላለቀ ናት የአማራ ብሔራዊ ንቅናቄ ፓርቲ በኩሉ በሰላም ድርድሩም ሆነ በሀገራዊ የሰላም ምክክር ላይ ሀሳብ ከመስጠት ተቀጥ ተሰጥቷል። ነገር ግን ሰሞኑን በኦሮሚያ ክልል ምዕራብ ወለጋ ውስጥ በተፈጸመው ጥቃት በመቶዎች የተቆጠሩ ዜጎች መሞታቸውን ተከትሎ ለጋዜጠኞች በሰጠው መግለጫ ዞኖቹ በአስቸኳይ ጊዜ አዋጅ ስር እንዲቆዩና በፌዴራል ኃይል ስር እንዲተዳደሩ ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ በፓርላማው ቀርቦ እንደገለጹት አሸባሪ ተብለው ከተፈረጁ ቡድኖች ጋር ለሀገሪቱ ሰላምና መረጋጋት መፍትሄ ካመጣ የሰላም ድርድር ለማድረግ መንግስታቸው ዝግጁ መሆኑን ተናግረዋል። የፖለቲካ ፓርቲዎች የ የጋራ ምክር ቤትም የሀገራዊ ምክክር ኮሚሽን በተሰጠው ስልጣን በሀገሪቱ ሰላምና መረጋጋት እንዲመጣ ይሰራል ተብሎ ተስፋ እንደሚያደርጉት ዶክተር ራይሄል ገልጸዋል። የሀገራዊ ምክክር ኮሚሽን ሰብሳቢ ፕሮፌሰር መስፍን አርያ በበኩላቸው ከአሜሪካ ድምጽ ጋር በነበራቸው ቆይታ የሰላም ድርድሩን የሀገራዊ ምክክሩንም ጎን ለጎን ማስገድ ይቻላል ስሉ ገልጸው ነበር። ለአሜሪካ ድምጽ ጸሐይ ዳምጠው ከአዲስ አበባ ፀሐይ ዳምጠውን ለዘገባዋ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። ስርጭታችንን እንዳመቻችሁ በተለያየ መንገዶች መከታተል የምትችሉባቸውን ዘዴዎች እናስታውሳችሁ።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኖሩልን። ታዲያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። የመጨረሻውና ተከታዩ ቅንብር ኢትዮጵያውያን በአሜሪካ ነው። በኢትዮጵያውያን በአሜሪካ ለዛሬ የኢትዮጵያ መንግስት በአሳለፍነው ቅዳሜ ምሽት በማንጎመሪ ኮሌጅ የኪነ ጥበብ አዳራሽ ውስጥ በዮሐንስ ፈለቀ የተዘጋጀው ዘኢንስ ኤንድ አውትስ የተሰኘ ዘጋቢ ፊልም ተመርቋል። አንድ ትውልደ ኢትዮጵያዊ ፊልም ባለሙያ ዩናይትድ ስቴትስ ውስጥ ሕልሙን ለማሳካት የሚያልፍበትን ውጣ ውረድ የሚያስቃኘው ፊልም ለእይታ በቀረበበት ምሽት ታዋቂ ገጣሚያንን ጨምሮ ዕውቅ ኢትዮጵያውያን ሥራቸውን ለታዳሚዎች አቅርበዋል። ሀብታሙ ስዩም ዝግጅቱን ተከታትሎ ተከታዩን አቀናብረዋል። ሀገራችን ሜሪላንድ ሲልቨር ስፕሪንግ ውስጥ በሚገኘው የሞንትጎመሪ ኮሌጅ የኪነ ጥበባት አዳራሽ በታዳሚያን ፊት የተመረቀው ዘጋቢ ፊልም 45 ደቂቃ ያክል ይረዝማል። የፊልሙ አዘጋጅና የፊልሙ ማጠንጠኛ ዮሐንስ ፈለቀ ነው። በሀገሩ ኢትዮጵያ በነበረበት ሰዓት ስኬታማ የፊልም ባለሙያነት ሕይወትን እየመራ የነበረው ዮሐንስ በስደት ወደ አሜሪካ ምድር ከመጣ በኋላ የገጠመውን ውጣ ውረድ የሰነደበትን ፊልም ለማዘጋጀት ምን እንዳነሳሳው እንዲህ ያስረዳል። ይህን ፊልም መጀመር ዋነኛ አይፈልጉበት ምክንያት እውነትን ራስን በመስታወት ማየት ነው። ላይክ ብዙ ጊዜ ብዬዋለሁ፣ ሲኒማ ትላንትን፣ ዛሬን እና ነገን የሚያሳይ ነው እና ዛሬ ፊታችንን በመስታወት ስናይ ፊታችን ላይ ያለውን ጠባሳ፣ ስንክሳር፣ ኤቭሪቲንግ ክሊርሊ ማየት መቻል አለብን። ያንን ነው በአደባባይ ያሳዩት። ወደ ፀሐይ መውጣት አለብን። አሁን ጠፍተናል። መንገድ ለመፈለግ እንደ ጠፋን ማወቅ አለብን። የመጀመሪያው እርምጃ መንገድ ለማድረግ ለመፈለግ ሰው እንደጠፋ ማወቅ አለበት። አሁን አገሪት ውስጥ ያለንበት ሁኔታ ጠፍተናል። ስለዚህ በዚህ ፊልም ውስጥ ከመጀመሪያ ጀምሮ በእኔ ታሪክ የሚሄድ ቢሆንም የአብዛኛውን ችግር የሚዳስስ ነው ብዬ አስባለሁ። ስለዚህ ወደ ፀሐይ መውጣት አለብን፣ ወደ ብርሃን መውጣት አለብን። በጨለማ ተደብቀን አንደኛ ነን ቅዱስ ነን እያለን እስከ መቼ ድረስ በዚህ ይቀጥላል የሚል እምነት ነው ሰውም በዚህ ደረጃ ይረዳዋል ብዬ ማልክ ነበር። እንደምታየው ሪስፖንዱ በጣም ጥሩ ነው። ፊልሙ ከታየ በኋላ ባለሙያዎችና ተመልካቾች አስተያየታቸውን ሰጥተዋል። ከነዚህ መካከል የማህበረሰብ ፈተናዎችን በግልጽ አቅርቦ መፍትሔ በመጠቆም ረገድ የፊልም ጥበብና ባለሙያዎች ያላቸውን ሚና ያወሱት የማህበረሰብ ጥናት ባለሙያው አቶ ጥበቡ አሰፋ በበኩላቸው የፊልሙን አዘጋጅ ጥረት አድንቀዋል። በኢትዮጵያ ብቻ አይደለም፣ በመላው ዓለም በሚኖረው የሰው ዘር በሙሉ የነበረውን ማስቀጠል የማይቻልበት ደረጃ ላይ ደርሰናል። ስግብግብነት ፖለቲካ አቅላችንን እንድናጣ እያደረገን ይገኛል። ሁሌ እየሸሸን አንኖርም። ይሄን ወጣት የመሰለ እውነታውን አፍረጥርጦ የሚያሳየን ጀግና እንፈልጋለን። ይሄ የእርሱ እውነታ በእናንተ ሕይወት ውስጥም ተጠልሎ ይገኛል። እሱን የመሰለ ጀግና ያስፈልገናል። በቀደመ የፊልም ዘርፍ ተሳትፈው ጀስት ፎር ዋን ደይ፣ ሄሎ አሜሪካ፣ ዌርዝ ማይ ዶግ በተሰኙ ልብ ወለድና ና እውነታን መሠረት ያደረጉ ዘጋቢ ፊልሞች አበርክቶት የሚታወቀው ዮሐንስ ፈለቀ የመጭ ዘመን ህልሙንና የአሁኑን ሥራ ፋይዳ እንዲህ አጋርቱናል። ወደፊትም ቢሆን ከእውነት የራቀ ነገር መስራት አልፈልግም። በተሻለ መጠን እውነትን መሠረት ያደረጉ ነገሮች እንዲሆኑ ነው ምፈልገው ግን በቀጣይነት ደግሞ እንደዚህ ትንሽ ሰውንም ዘና ታ የሚያደርግ ሴም ታይም የሚያስተምር ስራዎች አሉ። ተጽፎ ያለቁ እስክሪፕቶች አሉኝ። ፋይናንስ የሚያደርጉ ተቋማት እየጠየቅን ያለ ነው። ለቴሌቪዥን የሚሆኑም የተለያዩ ሀሳቦች አሉኝ። እየተነጋገርን ነው። ከሙያው መራቅ አችልም። እንግዲህ ያው መንገዱ እስከተመቻቸ ድረስ በተለይ የበለጠ ወደ ውስጥ ገባለ። ብዙዎቻችን በጣም ብዙ ታሪክ አለን። ወደዚህ ሀገር የመጣውን ሰው ብታየው በተለያዩ ምክንያቶች ነው፤ በፖለቲካው፣ በኢኮኖሚው፣ በአጋጣሚው መጥቶ እዚያ ይቀራል እና በጣም ብዙ ታሪክ ያለው ሰው እነዚህ ባለ ብዙ ታሪክ ሰዎች ታሪካቸው ተሰናስሎ ቢቀርብ ብዙ ሕዝብ ሊለውጥ የሚችል ብዙ ሕዝብ ሊያስተምር የሚችል ታሪክ ያላቸው ብዙ ሰዎች አሉና እነሱም ይሄንን መንገድ እንዲከተሉ መንገድ ይከፍታል ብዬ አስባለሁ። ፈውሱ ሆኖለት መዳኛው እንደ ወይንና እንደ ባላ አንዱ ለድጋፍ አንዱ ለጥላ በወንደሰን ከበደ በተመራው በዚህ ዝግጅት ላይ ታዋቂዎቹ ገጣሚያን አበባው መላኩ፣ ዮሐንስ ሞላ፣ ተዋናይ ሙሉቀን ተሾመና ኮሜዲያን ታሪኩ ሸላይ ለታዳሚዎች ስራቸውን አቅርበዋል፣ ምሽቱንም አደምቀውታል። በአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። አመሰግናለሁ ሀብታሙ። ክብራትና ክብራን አድማጮች ለምሽቱ ከያዝናቸው ናቸው ዝግጅቶች አንዱ ለዛሬ ማስተናገድ አልቻልንም። ፕሮግራሙን እናስተዋውቅና በመጪው ፕሮግራሞቻችን ወይም ቀናት እናቀርባለን። በትግራይ ክልል በሚገኙ የአዳጋ ሐሙስና ውቅሮ ከተሞች የሚገኙ ነዋሪዎች መሠረታዊ አገልግሎቶች በሌሉበት እንዴት እየኖሩ ነው ሲል ሙልጌታ አጽብሃ በስፍራው ተገኝቶ የመንግስት ሠራተኞች ጥረተኞችና በንግድ ስራ የተሰማሩ ሰዎችን አነጋግሮ ያቀናበረው ዝግጅት ነው። በቀጣይ ፕሮግራማችን ይቀርባል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች ለዛሬ ያዘጋጀውን ፕሮግራም እዚህ ላይ አበቃ። ነገ ከሚሽ ሶስት ሰዓት ላይ እንመለሳለን። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማራና ከተቀሩብ ባልደረቦቻችን ጋር ብዙ ተሰናበትን። ሰላም፣ ደህና ደሩ Thank